በዓለማችን በተለያዩ አገራት የሚገኙ የክርስትና እምነት ተከታዮች የፋሲካን በዓል ካከበሩ ጥቂት ሳምንታት ቢያስቆጥሩም የኦርቶዶክስ እምነት ተከታዮችና ኢትዮጵያውያን ክርስቲያኖች ግን የትንሣኤውን በዓል የሚያከብሩት ዛሬ ነው። ዕለቱ ኢየሱስ ክርስቶስ ሞትን ድል ነስቶ ከመቃብር የተነሳበት ቀን የሚታሰብበት በዓል ሲሆን በክርስትና እምነት ተከታዮች ዘንድ ታላቅ በዓል ተደርጎ እንደሚቆጠር የሃይማኖት አባቶች ያስረዳሉ። የበዓሉ አከባበር የሚጀምረውም ከፋሲካ አንድ ሳምንት ቀደም ብሎ ዘንባባ በማሰር ከሚከበረው የሆሳዕና እሁድ ሲሆን ይህ ሳምንት በምን መልኩ እንዳለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባ ኤርሚያስ ያስረዱናል። ይህም ሰሙነ ሕማማት በተለይ ጌታችን ኢየሱስ ክርስቶስ ከሆሳ እና ጀምሮ እስከ ዕለተ አርብ ድረስ ያስተማራቸው ትምህርቶቹ፣ በሱ ሕይወት ላይ የደረሱት የመከራ አይነቶች የሚነገሩበት፣ የሚብራሩበት ወቅት ነው። ሰሙነ ሕማማት በጥቅሉ ክርስቲያኖች ክርስቶስ እኛን ለማዳን የከፈለውን ዋጋ፣ እኛን ለማዳን የተጓዘውን ጉዞ የሚያውቁበት ወቅት ነው። ይሄ በበለጠ የሚረግበት የክርስቶስን መከራ ስናይ፣ የመከራውን ብዛት ስናይ፣ የሰውን ክቡርነት ነው የምንረዳው። ሰውን ከሞት ለማዳን ምን ያህል ጉዞ እንደተጓዘ ይህን ያህል ዋጋ የተከፈለለት ሰው ምን ያህል ክቡር ፍጡር እንደሆነ የሚያውቁበት የሚረዱበት ሳምንት ማለት ነው እና በዚህ መልኩ ጥሩ ጊዜ አሳልፈናል። እስካሁን ነው ድረስ ከፋሲካ ቀደም ብሎ በኦርቶዶክስ እምነት ተከታዮች ዘንድ ለ ለሀምሳ አምስት ቀናት በካቶሊክ ቤተ ክርስቲያን ደግሞ ለአርባ ቀናት የሚጾመው የሁዳዴ ጾም ማገባደጃ የሆነው የህማማት ሳምንት በካቶሊክ ቤተ ክርስቲያንም እንዴት እንዳለፈ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት ጠቅላይ ጸሐፊ አቡነ ሉቃስ ገልጸውልናል። የሁዳዴ ጾም እንግዲህ በስርዓት አምልኳችን እንደ ካቶሊካዊት ቤተክርስቲያን አስተምሮ በጾም በጸሎት ንስሐ በመግባትና ምጽዋት በመስጠት ቤተክርስቲያናችን የምታስተምረው መሰራት መሰረታዊ የሆነ የጽድቅ ስራ፣ የፍቅር ስራ፣ የእውነት ስራ የበለጠ ወደ እግዚአብሔር እንድንቀርብ የሚያደርጉን በቤተክርስቲያን የተዘጋጁ ጸሎቶችን እያደረግን መመራኖን በተነቃቃ መንፈስ የበለጠ ወደ እግዚአብሔር እየቀረበ የጾሙ ጊዜ በታላቅ የጾምና የመንፈሳዊነት ወደ እግዚአብሔር የመቀበል የይቅርታ፣ የምረት መንፈስ እንዳለፈ ነው ያየነው። ጾሙ እንግዲህ እንደምንመኘው ወደ እግዚአብሔር ያቀረበን፣ የቱርክ መንገድ ያሳየን፣ እውነትና ፍትህን እንድናደርግና ሰላምን ከእግዚአብሔር ጋር ከወንድሞቻችን ጋር እንድናወርድ ያየንበት፣ ያስተማርን ከሌሎችም የእምነት ሰዎች ጋር በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሌሎችም የክርስትና የወንጌል አማኞች በዚህ ከስለምናውም ከስልምናውም ጋራ በአንድ የጸዊ ጸሎትና የምዕለላ በአንድ የጾም መንፈስ አብረን የጸለይ ነው መሆኑ አብረን የጾም ነው መሆኑ ምናልባትም እግዚአብሔር መንገድ አለው የሚያስተምረን ነገር አለ። ወደ አንድነት ወደ ህብረት ወደ መስማማት ወደ መግባባት ሊያደርሰን ይሆናል ብለን ለዚያ መንፈስ ነው ዘንድሮ ጋ ጾም ስንጾም የቆየ ነው። በኢትዮጵያ ወንጌላዊት ቤተ ክርስቲያንም የህማማት ሰሞን በሃይማኖታዊ ስነስርዓቶች ይታሰባል። ፓስተር ጻዲቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት ናቸው። ካለፈው እሁድ ጀምሮ ሆሳና ነው። ይሄ አንዱ ሳምንት ህማማት ይባላል። እሁድ ደግሞ ትንሣኤ ነው። በእነዚህ ጊዜያት አንደኛ እንደ ወንጌላውያን በአብዛኛው ጊዜ በእነዚህ ቀናት ውስጥ ከዚህ ጋር ይዘት ያላቸው መንፈሳዊ ትምህርቶች ከወንጌላት ውስጥ የሚሰጡ ይሆናሉ። በአንዳንድ ቤተ እምነቶች ውስጥ ደግሞ አርብ አዳር ጸሎት ይኖራል። እግር ምትታጠብ ይኖራል። እግዚአብሔር እኛ ከእርሱ ጋር በክርስቶስ በኩል እንድንታረቅ ክርስቶስም ደግሞ እኛ የእርሱ ጠላቶች ሆነን ሳለን ስለወደደን በፍቅሩ ምክንያት እኛን ለማዳን ወደዚህ ሲመጣ፣ እኛ እንደ ክርስትና እምነት ክርስቶስ የእኛን እርግማን ተሸክሞ፣ የእኛን ቅጣት ተሸክሞ እኛ ከዘላለም ሞት እንድንተርፍ እነሆ የዓለምን ኃጢአት የሚያስወግድ በግ ብሎ ዮሐንስ እንዳለው እሱ ጻድቅ ሆኖ ሳለ ስለኛ ማልገ ስለኛ ያን ሁሉ ተቀበለ። የክርስቶስን ግብረ ሕማማት ለምእመኖቿ ስታስተምር የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለትንሣኤ እሁድ አጥቢያ ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። በቤተ ክርስቲያን የሚሰበሰቡት ምእመናንም በካህናቱ መሪነት ጸሎት ያደርሳሉ። ምንባቡና ጸሎቱ ካበቃ በኋላም ትንሣኤውን የሚያበስር ትምህርት ይሰጣል፣ ይዘመራል። ይህ ሥርዓት ለእምነቱ ተከታዮች ምን ትርጉም እንዳለው ብፁዕ አባ ኤርሚያስን ጠይቀናቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን በደል ሳይኖርበት እንደ በደለኛ ተቆጥሮ ተሰቅሎ ተቸንክሮ ስጋው ተቆርሶ ደግሞ ፈሶ በለበሰው ስጋ ሞትን ሙቶ ተቀብሮ በሶስተኛው ቀን እሁድ የተነሳበት ቀን ነው። ትንሣኤ ስንል በአንድ በኩል እንግዲህ ማለታችን ነው። በሌላ በኩል ግን የክርስቶስ መነሳት የሁላችን ሁሉ ትንሣኤ የተረጋገጠበት ነው እና ትንሣኤ ስንል የክርስቶስን መነሳት ብቻ አይደለም የሚያመለክተው በክርስቶስ ትንሣኤ የእኛም ትንሣኤ መኖሩን ያረጋገጥንበት መሰረት፣ ነጻነት የታወጀበት ቀን መሆኑን በደስታ ሆነን የምናከብርበት የምናመሰግንበት ቀን ነው። ትንሣኤ የአንድ ቀን በዓል አይደለም የሚሉት የካቶሊክ ሊቀ ጳጳስ አቡነ ሉቃስም ትንሣኤ ዳግም ጸጋ ያገኘንበት እንደመሆኑ ጸጋውን መልሰን እንዳናጣው በትንሣኤ የምንኖርበትም ነው ይላሉ። ትንሣኤም ስናከብር በታደሰ ልብ፣ ንስሐ በገባ ልብ አስቀድፈን ቆርበን የእግዚአብሔር ቃል አዳምጠን ቤተ ክርስቲያን የምታስተምረውን እውነት ይዘን በህይወታችን መኖር የምንችልበት እንደ አዲስ እንደተነሳ ሰው እንድንኖር ነው። ስለዚህ ማህበራዊ ህይወታችንም በዚያው መንፈስ የተቃኘ እንዲሆን ነው ቤተ ክርስቲያናችን መመናኖቿ የምታስተምረው ከትንሣኤን በኋላ ያለው ህይወታችን ትንሣኤን የሚያከብር የትንሣኤን ጌታ የሚያከብር የእሱ ጸጋ በህይወታችን እንዲኖር የእርቅ ህይወት፣ የፍቅር ህይወት፣ የአንድነት ህይወት የመስማማትና የመታረቅ ይቅረ ማለት ህይወት እንድንኖር ነው ቤተክርስቲያናችን ታስተምረው። በወንጌላውያን ቤተክርስቲያናትም ምእመናን የትንሣኤውን ብርሃን እንዲያዩ በዕለት ተዕለት ኑሯቸው የብርሃኑ ተካፋይ እንዲሆኑ እንደሚያስተምሩ ፓስተር ጻዲቁ ያስረዳሉ። በክርስትና እምነት ውስጥ ትንሣኤ ትልቅ ቦታ አለው። የተሸነፈው ክፋት፣ ተንኮል፣ ቅናት፣ ምቀኝነት፣ ቂምና በቀል እነዚህ በሙሉ ተሸንፈው ትህትና፣ ፍቅር፣ ምህረት፣ ይቅርታ የሚሉት ነገሮች ያሸንፉበት ነው። ምክንያቱም የሚያደርጉትን አያውቁምና ይቅር በላቸው ብሎም ስለ ያን ክፉ ስራ ስለሚሰሩትም ሰዎች ክርስቶስ ውስጥ ሊሆን ከፋሲካ በዓል ዋዜማ ጀምሮ የክርስትና እምነት ተከታዮች ወደ ቤተ ክርስቲያን በመሄድ በመጸለይ በመስገድና ሃይማኖታዊ ትምህርቶችን በመስማት ያከብራሉ። በተለይ ደግሞ በአሁኑ ወቅት ኢትዮጵያ ውስጥ በርካታ ችግሮች የሚስተዋሉበት ጊዜ ነውና በሁሉም ቤተ ክርስቲያናት ለሰላምና ለእርቅ ምህላ እንደሚደረግ የሃይማኖት አባቶቹ ያስረዳሉ። ኢትዮጵያ ውስጥ በጣም ብዙ የታሰሩ፣ የተፈናቀሉ ሜዳ ላይ የወደቁና በረሃብ የሚሰቃዩ ሰዎች አሉ፣ የሚሉት ብፁዕ አባ ኤርሚያስ፣ ህዝበ ክርስቲያኑ ይህንን በዓል የተቸገሩትን ሰዎች በመርዳትና በማገዝ እንዲያሳልፉ ጠይቀዋል። ይህን በዓል ስናከብር የተጠሙትን፣ የተራቡትን፣ የታረዙትን በማሰብ ካለን በማካፈል ቆርሰን በማጉረስ ቀደን በማግረብ ቀድተን በማጠጣት ሊሆን ይገባል። በዙሪያችን በጣም ብዙዎች ብዙዎቹ ሰው ናፍቋቸው እንጀራ ረቧቸው ምግብ እርቧቸው ነው ያሉ እና በየትኛውም የዓለም ክፍል በሀገር ውስጥም ያለን ኢትዮጵያውያን ኦርቶዶክሳውያን ምዕመናን ምዕመናት ከጎኔ ማን አለ ማን አለ? ሰው የናፈቀው፣ የተራበ፣ የተጠማ ማን አለ ብን በየጎረቤታችን በየሰፈራችን ብዙ ሀብተኞች አሉ። በዚህ መልኩ ሁላችንም ኢትዮጵያውያን ኦርቶዶክሳውያን ምዕመናን ምዕመናት ይህን በዓል ልናሳልፈው ልናከብረው ይገባል። ጥላቻና መለያየት የመጨረሻው እድላችን አይደለም። ትልቁ ተስፋችን ትንሣኤ ነው የሚሉት የአቡነ ሉቃስ ምክርም ተመሳሳይ ነው። ለዓርብ ስቅለት ስቀለው፣ ስቀለው እንዳሉ የክርስቶስ ተቃራኒዎች ሆነን ይገደል ይገደል ብለን ለመግደል የምናወጃቸውን አዋጆችን አስቀርተን በፍቅር በአብሮነት እንደሚያምኑ ሰዎች እንደ ትንሣኤ እንዳከበሩና እንደሚያከብሩ ሰዎች ወደ እግዚአብሔር ጸጋ እንደገና ለመምጣት እድል እንደተሰጣቸው ሰዎች እነዚህን ጨ- የጨለማ ስራዎችን፣ የክፋት ስራዎችን፣ ጦርነትን፣ አለመግባባት ቃላትን በዘር፣ በሐረግ፣ በጎሳ፣ በእምነት መከፋፈልም የእኛ መገለጫ እንዳልሆነ ተረተል ወደ ማንነታችን እግዚአብሔር ወደ ሰጠን የቅድቅ ማንነት መምሰል በእርቅና በምሕረት አልፈን ይህንን የእውነት መንገድ እንድንጀምር የትንሣኤ ልጆችና የትንሣኤ ጸጋ በሀገራችን እንዲሰፋ ብርሃን እንዲሰፋ ፍቅር አንድነት እንዲሰፋ እያንዳንዱ የተጠመቀ ክርስቲያን፣ እያንዳንዱ የትንሣኤ ጸጋ ያገኘ ክርስቲያን ትልቅ ኃላፊነት አለበት። ፓስተር ጻዲቁም ተመሳሳይ መልእክት ያስተላልፋሉ። የትዛይ የደስታ ቀን ነው። በዝማሬ በአምልኮ በደስታ ነው የምናከብረው። ግን እንደኛ ደግሞ በኑሮ ምክንያት፣ በተለያየ ምክንያት ደግሞ ያን ደስታ ሊቋደሱ የማይችሉ ሰዎች ካሉ ደስታው ሙሉ የሚሆነው ከእነሱም ጋር ያለንን በመካፈል ሊሆን ይገባዋል። ስለዚህ ወደ ቀኝም ወደ ግራም አይተን ብዙ አይነት ችግር ያለባቸው ሰዎች አሉ። ስለዚህ የክርስቶስን ምሳሌነት በመከተል ለሌሎች ሰዎች ተገቢውን ድጋፍና እንክብካቤ ሐዘኔታም በማሳየት በችግራቸው አብሯቸው በመሆን በደስታ ትንሳኤ እንድናከብር ነው። ሌሊቱን በየአብያተ ክርስቲያናቱ በጸሎት ያሳለፉ የክርስትና እምነት ተከታዮች ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ከተበሰረ በኋላ ወደ የቤታቸው ይመለሳሉ። በጾምና በጸሎት ያሳለፉም እንደ የአካባቢው ልማድና ባህል ከዘመድ አዝማር ጋር ተሰብስበው ይፈስካሉ። እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባሉም በዓሉን በደስታ ያሳልፋሉ። እኔም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ በሃይማኖት አባቶች የበዓል መልእክት ዝግጅቴን አጠናቅቃለሁ። ይሁዳ የተከተለውን ክፉ መንገድ ከመከተል ተመልሰን እኛ ክርስቶስ የመረጠውን የትህትና የፍቅር ቅርታ የምሕረት መንገድ እንከተል። በዚህ አጋጣሚ ለሁሉም ለሚሰማኝ ሁሉ ጥሪውን አቀርባለሁ። እንደ ክርስቲያኖች መኖር እንጀምር። የጌታ ልጅ በመስቀል እንደሞተልን፣ ደም እንደፈሰሰልን፣ ዋጋ እንደተከፈልን፣ በዋጋ የተገዛንና ሰላም ያገኘን መሆናችን ተለተን የትንሣኤ ልጆች ሆነን መኖር ከቻልን እያንዳንዳችን ለፍቅር እንገዛለን፣ ለሰላም እንገዛለን፣ የሰላም መሳሪያዎች እንሆን ብለን ነው። እንግዲህ የትንሣኤ ብርሃን እንዲበራልን በለት የማስተላልፈው፣ ከሁሉም በላይ ደግሞ ለሁላችንም የተባረከ የተቀደሰ ትንሳኤ በዓል እንዲሆን እመኛለው። በየትኛውም የዓለም ክፍል ላሉ ወገኖቻችን እንኳን አደረሳችሁ አደረሰን እላለሁኝ። መለ መረዳዳቱ፣ መደማመጡ፣ መመካከሩ ትልቅ መፍትሄ ከመከራ የምንወጣበትም ነው። እና በዚህ መልኩ በመተሳሰብ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን በዓለ ትንሣኤ እንድናስብ እንድናከብር የሁላችንም ትጋት ሊኖር ይገባል። ጊዜ ምኞቴን ሀሳቤን እገልጻለሁም።